በኬንያ እየጨመረ ያለው የሴቶችን ጥቃት ይመለከታል። ቀጣዩ ዘገባችን ኬንያ ውስጥ እንደ አውሮፓውያን አቆጣጠር ጀምሮ ካለፈው ሀያ ሀያ አራት መስከረም ወዲህ ባለስልጣናት የመዘገቧቸው በሴቶች ላይ የተፈጸሙ ወሲባዊና ሌሎች ጾታዊ ጥቃቶች ቁጥር ከሰባት ሺህ አንድ መቶ መብለጡ ተነግሯል። የአገሪቱ የደህንነት ሚኒስቴር እየተባባሰ ላለው በሴቶችና በልጃገረዶች ላይ የሚፈጸም ጥቃት መፍትሄ የሚፈልግ ልዩ ቡድን አቋቁሟል። ከናይሮቢ መሐመድ የሱብ ያስተላለፈውን ዘገባ ቆንጅታዬ እንደሚከተሉ ታቀርቧለች። እንደ አውሮፓውያን አቆጣጠር ያለፈው 2024 ዓመተ ምህረት የኬንያ የደህንነት ሁናቴ ዓመታዊ ሪፖርት አብዛኛውን ስፍራ የሰጠው በቤተሰብ አባል፣ በጎረቤት ወይም በሌላ ሰው እጅ ጥቃት የደረሰባቸው እንዲሁም የተገደሉ ሴቶችና ልጃገረዶችን ጉዳይ ነው። ባለሥልጣናቱ እንዳሉት ከ2023 ዓመተ ምህረት ወዲህ ከሰባት ሺህ አንድ መቶ በላይ ጾታዊ ጥቃቶች ተፈጽመዋል። ሳራ ዋን ቡዊ ስለደረሰባት ጥቃት ትናገራለች። የሃያ ዓመት ባሏን የኃይል ጥቃት ስለሚፈጽምባት ጥላው እንደሄደች የምትናገረው የ400 ኬንያዊት ሳራ ጥላው መሄዷ እንዳስቆጣው ገልጻለች። 2024 ባለፈው 2024 ጥር 18 ቀን ነው ጥቃቱ የደረሰብኝ። ፊቴ ላይ እና መላው ሰውነቴ ላይ 38 ጊዜ በስለት ወቅቶኛል የውስጥ አካላቴ ኩላሊቴና ጉበቴ ሳይቀር ተጎድተዋል። ሆስፒታል ገብቼ በነሐሴ ወር ነው የወጣሁት። የኬንያ የውጭ ጉዳይ ሚኒስትር እና ተጠባባቂ የአገር አስተዳደር ሚኒስትር የሆኑት ሙሳሊያ ሙዳቫዲ በሴቶች ላይ የሚደርሱት ጥቃቶች የጸጥታ ኃላፊዎችን እያሳሰቡ መሆኑን ባለፈው ሳምንት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ናይሮቢ ካውንቲ ሪኮርድድ ዘ ሃየስት ነምበር ኦፍ ኤስጂቢቪ ኬስስ ዋይል ሰምቡሩ ከፍተኛው የወሲባዊና ጾታ ተኮር ጥቃት አሃዝ የተመዘገበው ናይሮቢ ወረዳ ውስጥ ሲሆን ከሁሉም ዝቅተኛው ቁጥር ደግሞ የተመዘገበው ሳምቡሩና ማንዴራ ውስጥ ነው። በ2024 ከናሴ እስከ ህዳር በነበረው ጊዜ 100 ሴቶች በሰው እጅ ተገድለዋል። እስካሁን የወንጀል ምርመራ ዋና መምሪያ የእነዚህን የሁሉንም ወንጀሎች ምርመራ አጠናቋል። አብዛኞቹ በፍርድ ቤት ሂደት ላይ ናቸው። ከሁለት ሳምንታት በፊት በዋና ከተማዋ በናይሮቢ በሴቶች ላይ የሚፈጸመው ግድያ እንዲቆም በመጠየቅ በመቶዎች የተቆጠሩ ሰዎች ሰልፍ ወጥተው ነበር። ፖሊስ አስለቃሽ ጋዝ በመጠቀም ሰልፉም ከመበተኑም ሌላ ሰልፈኞችን አስሯል። የፖሊሶቹ አድራጎት ተቃዋሚ ሰልፈኞቹን፣ የሰብአዊ መብት ቡድኖችን እና የሴቶች ድርጅቶችን አስቆጥቷል። የሀገሪቱን ባለስልጣናትም በሴቶች ላይ ለሚደርሰው ግድያ ተገቢውን ትልቅ ትኩረት ባይሰጡት ነው በማለት ተቃዋሚዎች ወንጅለዋል። ታራዋን ቡዊ አጥቂዋ ከእስር መለቀቁንና እገልሻለሁ እያለ እንዳስፈራራት ገልጻለች። በመሆኑም እንዳያገኛት ሁለት ልጆቿን ይዛ ቦታ እየቀያየረች ተደብቃ እንደምትኖር ገልጻለች። በአሁኑ ወቅት ህይወቷ አደጋ ላይ ነው። ጥቃቱን የፈጸመብኝ ሰው አልታሰረም። እጨርስሻለው፣ ክሱም ውድቅ ይደረጋል ብሎ ዝቶብኛል። ስለዚህ ተደብቄኝ ያለውት። የሰብአዊ መብት ተመራማሪዎች የወንድ የበላይነት አስተሳሰብ እና ተገቢው የደህንነት ጥበቃ አለመኖሩ በሴቶች ላይ ለሚፈጸሙት ጥቃቶች ከሚጠቀሱት ምክንያቶች መካከል እንደሆኑ ነው የሚናገሩት። ኢንጆኪ ጋቻንጋ የሰብአዊ መብት ተሟጋች ናቸው። ጥቃት የሚደርስባቸው ሴቶች ቁጥር በይፋ ከተገለጸውም በላይ ሊሆን እንደሚችል አመልክተዋል። አብዛኛው የወሲባዊ ጥቃት ሪፖርት የሚመጣው ዝቅተኛ ገቢ ያላቸው ሰዎች ከሚኖሩባቸው አካባቢዎች ነው። ነዋሪዎቹ እጅግ የበረታ ድህነት ውስጥ ነው የሚኖሩት። መረጃዎቹ እንደሚያሳዩትም በብዛት ጥቃቱ የሚፈጸመውም በእነዚህ አካባቢዎች ነው። በቀን በቀን በስፍራው ሆነው ጥቃቶቹን ለሚዘግቡት ሰዎች ቁጥሩ ብዙ ሆኖ ሊታያቸው ይችላል። ነገር ግን ቁጥሩ በዜና ጎልቶ ከሚነገረው በላይ እንደሆነ እናውቃለን። እጅግ ከባድ ችግር ነው ያለው። መንግስት አንድ ነገር ማድረግ አለበት። የጾታዊ ጥቃት ሰለባዎች ማገገሚያ ማዕከል የተባለ ተቋም ኬንያ ውስጥ ከሶስት ሴቶች አንዷ አስራ ስምንት ዓመት ያልሞላት ታዳጊ ወጣት ሳለች ለወሲባዊ ጥቃት የተጋለጠች ነች። ካገቡ ሴቶች ውስጥ ደግሞ 38 ከመቶ በባላቸው ድብደባ ደርሶባቸዋል። የኬንያ መንግሥት በሴቶች ላይ የሚፈጸሙትን ጥቃቶች የሚያስቆም መፍትሄ የሚፈልግና ለሰለባዎች ፍትህ የሚሰጥ የደህንነት ቡድን እንዳቋቋመ ይናገራል። ይህ በዚህ እንዳለ ባሏ 38 ጊዜ በስለት እንደወጋት የገለጸችው ሳራ ዋንቡዊ እጨርስሻለሁ ብሎ ስለዛተባት እንዳያገኛት ቤተሰቦች ተሰባስበው የፈረንጆች ገናንና አዲስ ዓመትን አብረው ሲያከብሩ፣ ቦታ ይቀያየረች ተሸሽጋ መኖሯን ቀጥላለች።